በብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር የሆኑት አቶ ደበበ ዘውዴ የድርቅ ተጎጂዎችን በተመለከተ ስለተካሄደው ጥናትና ውጤት እንዲህ አብራርተውልናል። የበልግ ወቅት ጥናት ያሳየው ውጤት አለ። ይሄ ከሐምሌ ሁለት ሺህ ዘጠኝ ዓመተ ምህረት እስከ ታህሳስ ሁለት ሺህ አስር ዓመተ ምህረት ድረስ የሚኖረውን የተረጂ ቁጥር ለመለየት ተችሏል። በዚህ ጥናት ጥናቱ ቁጥሩን መለየት ብቻ ሳይሆን የእርዳታ ፍላጎትንም የተለየበት ነው። ከዚህ አንፃር ከሐምሌ ሁለት ሺህ ዘጠኝ እስከ ታህሳስ ሁለት ሺህ አስር ድረስ ስምንት ነጥብ አምስት ሚሊዮን ህዝብ በድርቅ ጉዳት ላይ እንደሚገኝ ጥናቱ አረጋግጧል። እንግዲህ ጥናቱ የሰብአዊ እርዳታ ሰነድ ነው፣ ኤች አር ዲ የምንለው ማለት ነው። አንደኛ ለምግብና ለስነምግብ ስነ ምግብ ስንል እንግዲህ ለህፃናት ለእናቶችና ለእርጉዞች የሚያስፈልጋቸውን በእያንዳንዱ ዘርፍ ላይ ለይቶ ያስቀመጠ ነው። ከዚያም ቀጥሎ ለግብርና፣ ለጤና፣ ለትምህርት፣ ለውሃ፣ ለእንስሳት ጤና የሚያስፈልጋቸው ድጋፎች ምንድን ነው ብሎ ያካተተ ነው። የተረጂዎች ቁጥር ከሰባት ነጥብ ስምንት ሚሊዮን ወደ ስምንት ነጥብ አምስት ሚሊዮን ከፍ ያለበትን ምክንያት እንዲያብራሩልን አቶ ደበበን ጠይቀናቸው ነበረ። የዳሰሳ ጥናቱ ሰብል አብቃይና አርብቶ አደር በሆኑት አካባቢዎች እየተከናወነ በመሆኑ በዘንድሮ ዓመት የተረጁ ቁጥር በዚህ ጥናት ላይ የጨመረባቸው ምክንያቶችም ተገልጸዋል። አንደኛው የበልግ ዝናብ መዛባት ነው፣ በስርጭትም በመጠንም ቢሆን። ሁለተኛው የመኖ ግጦሽ ማነስ ነው። ከዝናቡ መታጣት ጋር ከዝናቡ እጥረት ጋር በትንትን ባለ የመኖ እና የግጦሽ ማነት አለ። እንዲሁም በአንዳንድ አካባቢዎች የምርት መቀነስ እና የውሃ እጥረት ያለ መሆኑ በሰነዱ ላይ እየተመለከተ ነው። ጥናቱም ይሄን ነው ያረጋገጠው። ለጋሽ ሀገሮች በዓለማችን በሚታይ ግጭቶችና የአየር ለውጥ ሰበብ የሚከሰቱ ጉዳቶች በመብዛታቸው የሚሰጡት ምላሽ የዘገየ አሊያም እዚህ ግባ የሚባል አይደለም ሲባሉ ሲወቀሱ ይሰማል። በዚህ በኩል ከለጋሾች ተገቢ ምላሽ ባይኖር የመንግስት ዝግጁነት ምን ይመስላል ለሚለው ጥያቄያችን አቶ ደበበ ሲመልሱ እኛ ይሄንን የእርዳታ ፈላጊ ቁጥር ስናወጣ እነሱም እንዲያውቁ ሲደረግ የየራሳቸው የሚያሟሉት ነገር እንዳለ ይታሰባል። ግን ቀደም ሲል ባለው ተሞክሮም ቢሆን በተለይ በሁለት ሺህ ሰባት እና ሁለት ሺህ ስምንት አስር ነጥብ ሁለት ሚሊየን ሕዝባችን በድርቅ ጉዳት ላይ በነበረበት ጊዜ እኛ ጥሪ አድርገናል። ጥሪ እስከሚደረግ ለተወሰኑ ወራቶች እኮ ምላሾችም አልተገኙም። ያን ጊዜም ቢሆን መንግስት አስራ ስድስት ነጥብ አምስት ቢሊዮን ብር በመመደብ የራሱን ድርሻ ለመወጣት ነው የቻለው። ይሄን አቅም ማሳየትም ትልቅ ነገር ነው እና አሁንም ቢሆን ይጠበቃል። እስከዚያ ግን ወገኖች እንደዚህ አይነት ችግር ውስጥ ሆነው መንግስት ዝም የሚልበት ነገር የለውም። ለዚም ቢሆን እነዚህ መንግስት በሚሰጥባቸው ወረዳዎች ላይ ከአገር ውስጥ እህል አቅራቢዎች በግዢ ለማሟላት እንዲያስችል ስድስት መቶ ሰባ ሁለት ሚሊየን ሶስት መቶ ሰማኒያ አምስት ሺ ብር መንግስት መድቦ የግዢው ስራው በመከናወን ላይ ይገኛል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።